አቶ ኢያሱ ተስፋይ የህዝባዊ ወያኔ ሓርነት ህወሓት የህዝብ ግንኙነት ኃላፊ፣ በአሁኑ ወቅት በትግራይ ክልልና በፌዴራል ደረጃ በመጪው ግንቦት ወር ላይ ለሚደረገው ምርጫ ህወሓት ምን ያህል አባሎችን ለምርጫ አዘጋጅተዋል? በክልልና በፌዴራል ደረጃ ምን ያህል ወንበሮችን አገኛለሁ የሚል ተስፋ ነው ያለው? እንደሚታወቀው በህገ መንግስታችንና በስርአትና በ ሀገራችን የምርጫ ቦርድ ለአምስተኛ ጊዜ እንዳልከው አገራዊና ክልላዊ ምርጫ ይካሄዳል። በዚህ ምርጫ ፍጹም ነፃ ዴሞክራሲያዊና ሰለማዊ በሆነ መንገድ ለመካሄድ ከዛ በኋላ ደግሞ የህዝቡ ታማኝነት ያለው ምርጫ ሆኖ እንዲቀጥል ይደረገ ባለው ርብርብ ህወሓት ለክልል ወደ ሞቶ አምሳ ሁለት ተወዳዳሪዎች አቅርበዋል። ለፌዴራል ደግሞ ሰላሳ ስምንት ተወዳዳሪዎች አቅርበዋል ማለት ነው። ስለዚህ በዚህ መንገድ ህወሀት ለያዛቸው ተወዳዳሪዎች በበጓደርበት የምርጫ ክልል በሁሉም አሸናፊነት እንዲወጣ ለማድረግ ብዙ እንቅስቃሴና ስራዎች እየሰራ ያለበት ሁኔታ ነው ያለው። በድጋሚ እድሉን አግኝታችሁ ለሚቀጥለው አምስት ዓመት ከተመረጣችሁ በሚቀጥሉት አምስት ዓመታት ጊዜ ውስጥ ላለፉት ሀያ አራት ዓመታት ካደረጋችሁት የተለየ የህዝብን ህይወት ሊለውጥ የሚችል ምን አይነት እቅድ ነው ያላችሁ? አሁን የቅስቀሳችሁስ ዋነኛ የምረጡኝ ዘመቻ ምን ላይ ነው የሚያተኩረው? ራዕይ አስቀምጠናል። የህዳሴ ጉዞ አለን ከሰላሳ እስከ አርባ ዓመታት የሚወስድ ይህ ራዕይ ደግሞ የምናሳካው በየአምስት አመቱ የምናወጣው ጂቲፒ አለን፣ የእድገትና ሽግግር ፕላን ነው ብለን የምንወስደው ማለት ነው። ስለዚህ እነሱን በእያንዳንዱ ስቴት ላይ ምን እንደምንሰራ በጥራት የተቀመጠ ነው። አሁንም የባለፈው ስትራቴጂያችን በጂቲፒ ላይ በተሳካ ሁኔታ ተቀምጠዋል። አሁን የጀመርነው የእድገትና ትራንስፎርሜሽን ጉዟችን በበለጠ የገጠሩን ህብረተሰብ ትራንስፎርም በሚያርግ ሁኔታ ያ ፖሊሲያችን የሚታወቅና አግሪካልቸር ሌድ ኢንዱስትሪላይዜሽን ነው። ስለዚህ ወደ ኢንዱስትሪ የምንሸጋገርበት መሰረታዊ ለውጥ የምናመጣበት እንቅስቃሴ የምንሰራው ነው በሁሉ መስክ ማለት ነው። ስለዚህ በገጠሩም እንደዛ ነው። በከተማም የተያዘው ስትራቴጂ ተግባራዊነት ትራንስፎርሜሽን በሚያመጣ ሁኔታ ለመሄድ በዚህ ሁኔታ ነው። ዋና ነገር የምንወዳደረው ግን በተሰራ ነው፣ ተጨባጭ ስራ ነው። ከዛ ላይ እሱ የነበሩን ግምግመን ጥንካሬዎችን በማስፋት ስትራቴጂያችን የሚሄድበት ነው። ዋና ነገር ግን ትራንስፎርም የምናደርግበት ነው። ውህት ትራንስፎርሜሽን ኢንዳስትሪ የራሱ መሪነት የምረከብበት ስራዎችን ነው የምንሰራው ማለት ነው። ህወሓት የሰላሳ አርባ አመት እቅድ አለው እስካሁን ወደ ሀያ አምስተኛ አመት ያክል ሩብ ክፍለ ዘመን ማለት ነው ስልጣን ላይ ቆይተዋል ብዙ ጊዜ ተደጋግሞ የሚነሱ ጉዳዮች አሉ ህወሓት ሲነሳ የአርነት ንቅናቄ ድርጅት ሆኖን የተነሳው ትግራይ ሪፐብሊክን ለመስረት ነበር ያንን ሀሳቡን ቀይረዋል አሁን ግን ገዢ ፓርቲ ነው ስለዚህ ህወሓት የሚለው ስም አስፈላጊ አይደለም እና መቀየር አለበት ብለው የሚሉ ሰዎች አሉ ያ የቅድመ ትግል የአርነት ንቅናቄ ነው እንጂ አሁን ገዢ ፓርቲ ሆኖ ይህን ስም ይዞ መራመድ አይገባም፣ ከእንግዲህ በኋላ መለወጥ አለበት ብለው የሚሉ ሰዎች አሉ፣ በተደጋጋሚ ይነገራል። የእርስዎ ምላሽ ምንድን ነው? ህወሓት የሚመዘነው በፕሮግራሙ ነው። ፕሮግራሙ ለህዝብ የሚጠቅም ነው ወይ? የህዝብ መሰረታዊ ችግሮች የመሰረታዊ ጥያቄዎች የሚመልስ ነው ነው አንድ ንማሆን ያለበት ይህ ደግሞ በተጨባጭ ከትጥቅ ትግል ጀምሮ የትግራይ ህዝብ ያነሳቸው ጥያቄዎች መሰረት አድርጎ የተነሳና ህዝቡን አንቀሳቀሱ ምንም አቅም በሌለበት መስመር ይዘው በህዝቡ ላይ ተማምነው ጥያቄዎች መልሶ በተግባር ያረጋገጠ ድርጅት ነው። ከደርግ ከተደመሰሰን በኋላም የህዝቡ አንገብጋቢ ጥያቄዎች ምንድን ናቸው? የህዝቡ አንገብጋቢ ጥያቄዎች የልማት፣ የዲሞክራሲ እና የሰላም መሆኑን ተገንዝቦ ያን ህዝቡን መሰረት አድርጎ እነዚህ ጥያቄዎች የሚመልስ የጠራ ስትራቴጂ የልማት ስትራቴጂ ዲሞክራሲ የሚሰፋበት ህዝቡ መሰረት አድርጎ የዲሞክራሲ ግንባታ የሚያካሄድበት የተረጋጋ ሰላም የሚያካሄድበት ሁኔታ ፈጥሮ በተጨባጭ እየተንቀሳቀሰ ነው። ትናንት በድርቅ የምታወቅ የነበረችው ሀገር እና ክልላችን ዛሬ ምን ላይ ነው ያለችው? ዓለም ሙሉ የመሰከረላት የኢንቨስትመንት ምቹ የህዝቡ ፍትሐዊ ተጠቃሚነት የምረጋገጥበት ሁኔታ ለሌሎች በእኛ የመሰሉ ሀገሮችም ተሞክሮ የሚሆኑበት ዓለም ሙሉ የመሰከረበት ያለ ነው። ከዛም በዲሞክራሲ አኳያም ስታይ ዋና መሰረቱ ህዝብ መሰረት ያደረገ ህዝብ በቀጥታና በተዘዋዋሪ መልክ በስርአቱ ላይ ዋና ተዋናይ የሚሆኑበት ዲሞክራሲ እየገነባንበት ያለ ነው። በሰላም አኳያ በልማትና በዲሞክራሲ ያመጣነው ልማት ከሰላሙ ጋር የማይመጣጠል በመሆኑ ሀገራችን የብዙ ብሔር ብሔረሰቦች አገር ሁና ግን ከምሳሌ ሰላም የምትሆንበት ከኛ አልፈን ለሌላም የምንጠርፍበት ሁኔታ እየተፈጸመ ያለበት ማለት ነው። ሐርነት የሚለው ምንድን ነው? ሐርነት ከየት ነው ነው ዋና ነጻነት ነው። ትናንት ከጸረ ዲሞክራሲ ስርአቶች ነጻነት ለማምጣት የተያዘ ስም ነው ማለት ነው። ጸረ ዲሞክራሲ ስርአቶች ነበሩ። ምን ለመገርሰስ፣ ከነዚህ ነጻ ለማውጣት ነው። አሁን ደግሞ ነጻነት ከምንድን ነው የምንወጣው? ነጻነት ከድህነት ነው። ካላቀርነት ነው። ስለዚህም በተጨባጭ እየሰራንበት እያለ ነው። ስለዚህ ሪፐብሊክ ነበር ምናምን ነበር የሚባለው አተዋል እና አሁንም ለሪፐብሊክ ለመመስረት ነው የሚባለው። እንደዛ አይነት ህልም ያለው ሰው እንደዛ ያለ ሊኖር ይችላል። ህዋት ግን ጠንካራ፣ ለዲሞክራሲ የልማትና የሰላም ድርጅት ሆኖ ህዝቡ አንቀሳቅሶ ይቻገርም የሚያልፍባት በዲሞክራሲያዊ አንድነት ላይ የተመሰረተ ደላላ ስርዓት አንድ ማህበረሰብ ለመገንባት እየታገለ ያለ በተጨባጭ መስዋዕትነት እየከፈለ ያለ ድርጅትና በደንብ አድርጎ የሚገነዘቡበት ነው። ይህ አዲስ ነገር አይደለም። ለህወሓት ለትግራይ ህዝብ ትናንትናማ የነበረ ነው። ትግላችን እየገረሳቸው የመጡት ያለፉት ስርዓቶች ራዞች እንደዛ ስማስም እያወጡ የሚሄዱበት ሁኔታ ሊኖር ይችላል። ተጨባጭነቱ ግን ያልኩ ነው። አቶ ኢያሱ ተስፋይ የህዝባዊ ወያኔ ሀርነት ትግራይ ህወሓት የህዝብ ግንኙነት ኃላፊ ስለ ቃለ ምልልሱ እናመሰግናለን። እናመሰግናለን። ኤስ ቢ ኤስ ሬድዮ ወይዘሮ አረጋሽ አዳነ የቀድሞው በጠቅላይ ሚኒስትሩ ቢሮ በሚኒስትር ማዕረግ የማህበራዊ ዘርፍ ጉዳይ አማካሪ እና የኢህአዴግ ስራ አስፈጻሚ ኮሚቴ አባል ኢህአዴግ ላለፉት ሀያ አራት አመታት በስልጣን ላይ ይገኛል። በዚህ ጊዜያቶች ውስጥ በተለይ በቅድሚያ በፖለቲካው ዘርፍ ለሀገሪቱ ምን ያስገኛቸው ትሩፋቶች አሉ ይላሉ? ለአስራ ሰባት አመት ትግል ተደረገ፣ ብዙ ወጣትም ተሰውቷል። ህዝቡም በስፋት ተጠቅቶ ነበር። አዛን ጊዜ በጣም ተንገላቷል። እውነተኛ አላማ ለማምጣት ደርግን ለመጣል እና ከደርግ በኋላ ዞው የሆነ መንግስት፣ ከዛ ደግሞ የሰብአዊ መብት፣ የዲሞክራሲ መብት፣ የብሔር ብሔረሰቦች መብት የሚያስከብር በትክክል የሚያስከብር ስርአት ይፈጠራል በሚል በስፋት መስዋዕት ትከፍለዋል ህዝቡ። ይሄ ከሆነ በኋላ ደርግ ተወድቋል፣ ተጣለ እና ኢህአደግ ስልጣን ይዟል። ስልጣን ከያዘ በኋላ እንግዲህ የእኛ ትግሉ ስንጀምር እና ትግሉ እስከመጨረሻ ድረስ ስንገፋበት በኢትዮጵያ በሁሉም መስክ በተለይ ደግሞ በፖለቲካው መስክ እና በሰብአዊ መብት አያያዝ፣ በዴሞክራሲያዊ መብት፣ በመናገር መብት፣ በመጻፍ መብቶች የታፈኑ የነበሩበት ብሔር ብሔረሰቦችም ራሳቸውን ሪኮግኒሽን ያጡበት እና ባህላቸውና ታሪካቸውንም የተደሰበሰበት ሁኔታ ስለነበር ይህን ሁሉ በስፋት ነፃነት ተፈጥሮ ህዝቡ በነፃ የሚንቀሳቀስበት ሁኔታ ይኖራል፣ በነፃ የሚኖሩበት ሁኔታ ይኖራል የሚል እምነት ነበረን እና በዛ እምነት ነበር ያንን ሁሉ መስዋዕት የተከፈለው። አሁን ስናየው እንግዲህ ከነበረ ሁኔታ ምንም አይነት ለውጥ የለም አልልም። እኔ ለውጦች እንዳሉ ይገባኛል። ግን ከተነሳትበት አላማ አንጻርና ከከፈልነው መስዋዕትነት ኢህአደግ ከነበረው ፕሮግራም አንጻር ሳየው በፕሮግራሙና በአላማው መሰረት እየጀርባ አይደለም የሚል እምነት ነው ያለኝ። ኢህአደግ ይህንን ህገ መንግስቱን አጥልቋል። ህገ መንግስቱም የራሱ ችግሮች ቢኖሩበትም የአውመቱ የፖለቲካ መብቱ የእኩልነት የሴቶች መብት የሚለውን ነገር በይብተሌ አካተዋል የሚላለን እና፣ ያንን በህገ መንግስት የሰፈረውን የህዝቦች መብት ኢህአዴግ በትክክል እያተገበረ አይደለም። በአሁኑ ጊዜ ሳየው ያንን መብት እየተጣሰ ነው። ለምሳሌ በኢትዮጵያ ውስጥ የህግ የበላይነት የለም። መንግስት በፈለገው መንገድ ህግ ጥሰውም ቢሆን ሰውን የሚያንገላታበት ተቃዋሚ የሚባሉ ድርጅቶችን የሚያስርበት የሚያንገላታበት ሁኔታ በጣም ቮካል የሆኑ ለህዝቡ መብት እና ድምፅ ለማሰማት የሚታገሉትን ጠላት ናቸው እየተባሉ አሸባሪዎች ናቸው እየተባሉ ከሽብርተኞች ጋር ግንኙነት አላቸው እየተባሉ የሚታሰሩበት ሁኔታ ነው ያለው። ስለዚህ የመናገሩም የመጻፉም በነጻነት ሀሳብን የመግለጹም ሁኔታ ምክንያቶች እየተፈጠሩ ምክንያቶች እየተቀረጹ ህዝቡን ለማስተማር የሚችሉ ማለት ሀሳባቸውን በፖለቲካ መንገድ የሚገልጹ ሰዎች የተደራጁ ሀይሎችን እራሳቸው ህጋዊ ሆነው ተደራጅተው የሚንቀሳቀሱ የድርጅቶች አባላትም በተለያየ ምክንያት እስር ቤት የሚገቡ የተደረጉበት ሁኔታ አለ። በተለይ ጠንከር ያለ ሀሳብ የሚያመጣና የሚያመነጭቱን ወጣቶች ከየቦታው ከየአካባቢያቸው እየለቀመ እስር ቤት የተከተቱበት ሁኔታ ነው ያለው። ስለዚህ ይህንን ከፖለቲካው አንጻር የመናገር ነጻነትን የጣሰ ነው። ሰው ሀሳቡን የመግለጽ መብት አለው በተለያየ መንገድ የሚል ህገ መንግስታዊ መብት ኢህአዴግ እየጣሰው እንደሆነ ከዚያ በላይ ደግሞ እነዚህን ተቃዋሚዎች ወይም ሀሳባቸውን የሚገልጹ የተለያዩ የህብረተሰቡ ክፍሎች አክቲቭ በሚያደርግበት ጊዜ ወይም በሚያስርበት ጊዜ ህጋዊ ባልሆነ መንገድ ነው የሚያስራቸው። ከህግ በላይ ሄዶ ነው ህግን ጥሶ ነው የሚያስራቸው። አንድ ሰው ተሰር ከፍርድ ቤት ትዕዛዝ ወጥቶ ነው። አሁን ግን ወጣቶች እየተሰሩ ያሉት ከየ መንገዱ እየተለቀሙ መስሪያ ቤት አላቸው ወይም መኖሪያ ቤት አላቸው ወይም የስራ አካባቢ አላቸው። ከስራ አካባቢያቸው በስርዓት ህግና መመሪያውን ተከትሎ ማሰር ሲገባ ልክ እንደ ወንጀለኛ ለሀገሪቱ አደጋ ነው በሚባልበት ደረጃ በመልክ አንድ ሰው ሀሳቡ ስለገለጸ ከመንገድ ታፍኖ የሚሄድበት ሁኔታ አለ። ታፍኖ የሚታሰርበት ሁኔታ አለ። አንድ ሰው ህግ ፊት ቀርቦ ወንጀለኛ ነው ካልተባለ ያንን ፕሩፍ ሲደረስ ድረስ ነጻ ነው። በስርዓት ነው መያዝ ያለበት። ህጋዊ በወት መንገድ ነው መያዝ ያለበት። አሁን ግን በየመንገድህ ስራህን ለመስራት በምትንቀሳቀስበት ታፍነህ ልትወሰድ ትችላለህ። ስለዚህ ይህንን አይነት የአፈና አካሄድም በኢህአዴግ በኩል በስፋት የተሰራ ነው የሚል እምነት ያለት። ምርጫውንስ በተመለከተ እርስዎ ከአንዴም ሁለቴ አድዋ ላይ ተወዳደሯል። በአሁኑ በሁለት ሺ ሰባት ከዛም ቀደም ሲል ከጠቅላይ ሚኒስትር መለስ ጋር በተቀናቃኝነት ቆመው ነበር። የምርጫው ሂደትስ ነጻና ፍትሐዊ ነው? በእርስዎ ባሉበት አካባቢ ኢህአዴግ ነጻ ምርጫ አካሄዳለሁ ብሎ ቢያውጅም፣ ማለት የተለያዩ መግለጫዎች ቢሰጥም በእኔ አመለካከት የህዝቡን ድምፅ ተቀብሎ በህዝቡ ድምፅ መሰረት ስልጣኑን ለመልቀቅ ዝግጁ አይደለም። ዝግጁ ስላልሆነ ያ የምርጫው ስርዓት አንድ፣ ይሄ ዝግጁነት የለም። ሁለተኛ፣ ዶኖ ከምን እንደሚነሳም ጭንቀትና ፍርሀትም ያሳያል። በምርጫ ጊዜ ያደግ በጣም የሚጨነቅበት የሚሰራበት አይነት ሁኔታ ነው ያለው። ማንም እንዳያሸንፍ ከስልጣኑ እንዳይለቅ ለመልቀቅ ካለመፈለግ የተነሳ ይመስለኛል። ስለዚህ ያንን ስራቻና ስልጣን በህዝብ ድምፅ ለመልቀቅ ዝግጁነት ስለሌለው የምርጫውን ሂደት ነፃና ስታዊ ግልጽ በሆነ መንገድ እንዲካሄድ አድርጎ አያውቅም። ለምሳሌ በእኛ አካባቢ የነበረው ታዛቢዎቻችን የእኛ ታዛቢዎች በሙሉ ተመዝግበው ካበቁ በኋላ በየቤታቸው እየተሄደ ካድሬዎች ተመድበው መድረክ ላይ ከተገኘ ለህይወት ስራ ተብሎ እንዲተው ተደርጓል። እንዲለቁ ከታዛቢነት እንዲለቁ ነው የተደረጉት። ስለዚህ ይህና ታዛቢ በሌለበት ቆጠራ ያቆጠራ ሲካሄድ ኢህአደግ ራሱ በራሱ መንገድ የፈለገውን ማድረግ ይችላል ማለት ነው። አዷ ላይም እንደዚህ ነው የተደረገው። የተለያዩ የምርጫ ጣቢያዎች እርግጠኛ ነኝ የሚመቃቸው ሰዎች የነበርበት አንዳንድ የምርጫ ጣቢያዎች ነበሩ። በመድረክ ነበር የተወገድኩት በአረና በብዙ የምርጫ አካባቢዎች የእኛ ድምፅ ነበር የሚበዛው። ከዛ በኋላ ያንን ሁኔታ ከታየ በኋላ ተቀዶን ቢጣል ነው የተደረገው። ተቀዶ ይጣል ነው የተባለው ትእዛዝ። ያንን ሪፖርት ሲደረግ ከዛም በላይ ለስሷ ሞራሏን የሚሰጥ ቁጥር እንዳትሰጧትም የሚል ትእዛዝ ወርዷል። ያኒ ስለዚህ የተወሰነ ሁለት መቶ ነው ምናምን ድምፅ አገኘች ተብሎ የተዘጋው። ይሄ ግን ህዝቡ ያቀዋል። ባልጮው ብሎ መናገር ገና አልደረሰም። ትክክል አይደለም ብሎ በተደራጀ መልክ መቃወም ገና አልጀመረም፣ ግን ይሄን ሁኔታ ያውቃል። ስለዚህ ምርጫ ነፃና ግልጽ አይደለም። አባሎቻችን ሲደበደቡ ለማነቃቃት ለማስተማር ሲንቀሳቀሱ በአሁኑ ምርጫ በአዲግራት አካባቢ ትናንሽ ልጆች አደራጅተው በድንጋይ እንዲመቱ ነው የተደረገው። በድንጋይ ከምተው ሆስፒታል የገቡ የእኛ አረና አባላት ነበሩ። መኪና ተከራይተን መኪራ ተሰባብራ ዕዳ ውስጥ እንድንገባ የተደረገበት በግልጽ ነው። በሜዳ ነው ይሄ። ስለዚህ እንደዚህ አይነት ሁኔታ እየፈጠሩ ነጻና ዴሞክራሲያዊን ምርጫ እየተካሄደ ነው ማለት ውሸት ነው። ወይዘሮ አረጋሽ አዳነ በጠቅላይ ሚኒስትር ቢሮ የቀድሞው የማህበራዊ ዘርፍ አማካሪ የህወሓትና ኢህአዴግ ስራ አስፈጻሚ ኮሚቴ አባል፣ ስለ ቃለ ምልልሱ እናመሰግናለን። እሺ፣ እናመሰግናለሁ። ኤስ ቢ ኤስ ሬድዮ አቶ ተስፋዬ ቤልጂጌ የደቡብ ብሔሮች ብሔረሰቦችና ህዝቦች ክልላዊ መንግስት ምክትል ፕሬዚዳንትና የደቡብ ኢትዮጵያ ህዝቦች ዲሞክራሲያዊ ንቅናቄ ማዕከላዊ ጽህፈት ቤት ኃላፊ በቅድመ ምርጫ ቃለ ምልልሳችን ወቅት 123 እጩዎች ለፌዴራል ፓርላማ፣ 378 እጩዎች ለክልል ለምርጫ ማቅረባችሁን ገልጠውልን ነበር። እስካሁን በተደረገው የድምጽ ቆጠራ ምን ያህል የክልልና የፌዴራል የፓርላማ ወንበሮችን አግኝታችኋል? አመሰግናለሁ አቶ ካሳሁን፣ ባለፈው እንደገለጽኩልህ አንተም አሁን እንዳነሳኸው ወደ ምርጫ ስራ ስንገባ ያስቀመጥናቸው ግቦች አሉ። እነዚህ ግቦችን መነሻ አድርገን የሰራናቸው ስራዎች አሉ። ምርጫው ስራውን ተጠቃሏል። ስለዚህ እስካሁን የምርጫ ቦርድ ጊዜያዊ ውጤት ይፋ አድርገዋል። የመጨረሻውን ውጤት ይፋ የሚያደርገው ሰኔ አስራ አምስት ላይ ነው። እስካሁን በተገለጸ ውጤት መሰረት ከመቶ ሀያ ሶስት ምርጫ ወንበሮች ወይም ከመቶ ሀያ ሶስት ለፌዴራል ፓርላማ ከተወዳደርንበት ዘጠና አምስት ፐርሰንቱ ተገልጿል። ዘጠና አምስት ፐርሰንቱ ላይም ድርጅታችን በሄደን ኢህአዴግ አሸናፊ ሆኗል። ክልል ላይም እስካሁን በከተገለጸው ወደ ሁለት መቶ ሀምሳ አካባቢ ተገልጸዋል። በሁሉም ላይ የእኛ ድርጅት አሸናፊ ሆነው ወጥተዋል። በ ሁለት ሺህ ሰባቱ አምስተኛው ጠቅላላ አገራዊ ምርጫ ደሂደን ምን ተሞክሮና ትምህርቶችን ቀስመዋል ማለት ይቻላል? ዴሞክራሲ እንግዲህ ሂደት ነው። እያደገ የሚሄድ ነገር ነው። ፕሮሰስ ነው። በአንድ ሳምንት ተገንብቶ የሚያልቅ አይደለም። በአንድ አመት ተገንብቶ የሚያልቅ አይደለም። የምርጫ ታሪካችን ስንመለከት ይሄ አምስተኛ ዙር ሀገራዊና ክልላዊ የጠቅላላ ምርጫ ነው። ከአስራ ዘጠኝ ሰማኒያ ሰባት ከነበረበት አስራ ዘጠኝ ዘጠና ሁለት ላይ ተሻሽሏል። አስራ ዘጠኝ ዘጠና ሁለት ከነበረበት አስራ ዘጠኝ ዘጠና ሰባት በእኛ አመተ ምህረት ተሻሽሏል። ሁለት ሺህ ሁለት ላይ ያካሄድነው ምርጫ ላይ ተጨማሪ እድገት ተመዝግቧል አሁን ከሁሉም ጊዜ በተሻለ መልኩ በምርጫ ዙሪያ ላይ የመጀመሪያ የተማርነው በተደራጀ ህዝቡ ባለቤት የሆነ ምርጫ የምናካሄድ ከሆነ ምርጫው ሰላማዊ፣ ዴሞክራሲያዊና ፍታዊ መሆን እንደሚችል በሚገባ ተምረናል። ሁለተኛ ከህዝባችን ጋር የጀመርናቸው ስራዎች ፈጥነን የልማትን ስራ ለማፋጠን የመልካም አስተዳደር ስራውንም ማፋጠን እንዳለብን በየደረጃው ህዝቡ ነግኑናል። እነዚህ ነገሮች ላይ ትምህርት ወስደናል። የበለጠ አጠናክረን ለመቀጠል እየተንቀሳቀስን እንገኛለን። ካሳ እንደሚያውቁት ኢህአዴግ ሀያ አራት አመት ስልጣን ላይ ነው ያለው በገዢ ፓርቲነት። ያሁኑ ምርጫ እስከሚቀጥለው ሀያ ዘጠኝ አመት በስልጣን ላይ እንዲቆይ ያደርገዋል። የምርጫው ውጤት ከዚህ በኋላስ ኢህአዴግ ለምን ያህል ጊዜ በመንበረ ስልጣን ላይ ወደፊት ኢትዮጵያ ውስጥ ይቆያል የሚል እምነት አለ። ኢህአዴግ ተቃዋሚ ፓርቲ ሆኖ በህይወት ዘመን ያለሁ የሚል አታያ ያሉት። ይህንን የሚወስነው ህዝቡ ነው። የዴሞክራሲ ምርጫ ማለት ምልዓተ ሕዝቡ የሚሳተፍበት ነው። አንዳንድ ጊዜ በጣም የተሳሳቱ ነገሮች በዚህ ዙሪያ ላይ ስራመዱ እንሰማለን። ለምሳሌ አሁን ባለፈው ምርጫ ዘጠና ዘጠኝ ፐርሰንት ኢህአዴግ አገኝተዋል እና ኢትዮጵያ ውስጥ ዴሞክራሲ አለ ወይ ብሎ የሚያነሱ አሉ። ይህንን ውሳኔ ሕዝቡ የሚወስን ከሆነ ማን ነው ሊቀይር የሚችለው ነው። ስለዚህ አሁን እኛ የተሰጠን የኮንትራት ስልጣን ነው። እስካሁን የሰራናቸውን ስራዎች አሳይተን በሚቀጥለው ደግሞ ምን ልንሰራ እንደምንችል ገልጸን አሁን ለአምስት አመት ይህን አገርና ክልል የኛን ክልል መምራት እንደምንችል እንደ ኢህአዴግም እንደ ደህዴንም ህዝቡ ይሁን ተሰጥቶናል። የአምስት አመት ኮንትራት ነው። የአምስት አመት ኮንትራታችን ህዝቡ በሚፈልገው መንገድ ሰርተን ጨርሰን በሚቀጥለው ምርጫ እንወዳደራለን ያኔ ህዝቡ የሚሰጠው ድምጽ ነው የሚወስነው። ዛሬ ላይ ሆነን ይህንን ማንም ምንም ድል አይችልም ካሳሁን። ይሄ የህዝቡ ኤክስክሉሲቭ ራይት ነው፣ የህዝቡ ብቸኛው መብት ነው። ህዝቡ ነው የሚወስነው። ስልጣን ላይ እንድቆይ ያደረገውም ህዝቡ ነው። ቀጥሎ ከአምስት አመት በኋላ ያለውንም የሚወስነው ህዝቡ ይሆናል። አቶ ተስፋዬ ቤልጅጌ የደቡብ ብሔሮች ብሔረሰቦችና ህዝቦች ክልላዊ መንግስት ምክትል ፕሬዚደንትና የደቡብ ኢትዮጵያ ህዝቦች ዴሞክራሲያዊ ንቅናቄ ማዕከላዊ ጽህፈት ቤት ኃላፊ ስለ ቃለ ምልልሱ እናመሰግናለን። En embataban a salir a la casa. SBS Radio. ኢንጂነር ይልቃል ጌትነት የሰማያዊ ፓርቲ ሊቀመንበር ቅድመ ሀገራዊ ምርጫ ባደረግነው ቃለመልስ ወደ አራት መቶ እጩዎች ሰማያዊ ፓርቲ ለዘንድሮ አምስተኛው ሀገራዊ ምርጫ እንደሚያቀርብ ገልጸውልን ነበር። ራሱን ችሎ መንግስት ማቆም የሚችል እጩዎች ናቸው ያቀረባችሁት። ከነዛ ውስጥ ምን ያህሉ የፓርላማ ወንበር ለማግኘት በቅተዋል በህዝብ ድምፅ በዘንድሮው ሁለት ሺ ሰባት ምርጫ ከባድ ጥያቄ ነው በእውነቱ ካሳሆን ከባድ የሚያደርገው መልሱ ስለሚያሳፍርና በጣም ለሌናም የሚከብድ ነገር ስለሆነ ነው እና በአጠቃላይ ዜሮ ነው ውጤቱ፣ ማለት ይቻላል። ኢህአዲግ ከድሮ በባሰና በከፋ ሁኔታ አሁን ብዙ ችግሮች ባሉበትም ጊዜ ራሱን በተዳከመበት ጊዜ መቶ ፐርሰንት አሸንፏል እና ምንም አልተገኘም ማለት ይቻላል። ከዚህ ከሁለት ሺህ ሰባቱ ምርጫ በጥቅሉ ተቃዋሚ ፓርቲ በተለይ ደግሞ ሰማያዊ ፓርቲ ምን ተሞክሮቹን አግኝቷል ምንስ ትምህርቶችን ቀስሟል ማለት ይቻላል ለቀጣዩ አምስት አመት ራሱን ለማዘጋጀት ብዙ ትምህርት ነው ያገኘ ነው በእውነቱ አንደኛ ነገር እንደ መጀመሪያ ጀምሮ ፓርቲያችንን ስንመሰርት ከአንተም ጋር እንደዚሁ ቃለ ምልልስ ሰርተናል። በኢትዮጵያ ውስጥ ያለው ችግር አሁን እነዚህ ደጋግሜ የጠቀስኩት ችግሮች በነባራዊ ሁኔታ ውስጥ ያሉ ናቸው። ነገር ግን ደጋግመን በመውደቃችንና ውጤት በመጥፋቱ ሕዝቡ ተጠራጣሪነትና ማንንም ያለማመን ችግር ነበረው። ያንን ግን ሰማያዊ በዚህ አጭር ጊዜ ውስጥ በሶስት አመት ውስጥ መቅረፍ ችሏል። በዚህ አስቸጋሪ ሁኔታ ውስጥ ቅድም በደጋግሜ በነገርኳቸው እስከ ተራማጭ በርበርና ኮረጆ መገልበጥ የደረሰበት ሁኔታ ባለበት ሁኔታ ዜጎች ሰማያዊ ከገጠር እስከ ከተማ ትልቅ ድምጽ ሰጥተውታል። ኢህአዴግ ያንን ሁሉ አጭበርብሮ ያንን ሁሉ አስገድዶ የእኛ መራጮችም ሆነ ተመራጮቹ እንዳይመዘገቡ ባደረገበትም ሁኔታ የሚደንቅ ድምፅ፣ አምስት መቶ ሺህ የሚጠጋ ድምፅ አዲስ አበባ ላይ ብቻ አግኝቷል። ያ ማለት በዚህ አጭር ጊዜ ውስጥ ያንን የነበረውን ስጋትና ጥርጣሬ በህዝቡ ውስጥ ጥቆ ለለውጥ እንዲዘጋጅ ድርጅቱን እንዲያምን ማድረግ ችለናል እና በዚህ ሂደትም ደግሞ የራሳችንን የአመራር ብቃትና የድርጅት ጥንካሬ ማሳደግ ችለናል። የሀገራችንን ተለዋዋጭ ነባራዊ ሁኔታም በየጊዜው ለመገንዘብ እድል አግኝተናል። አሁን ባለው ሁኔታ እንግዲህ ይሄንን ውጤት እንደሆነ ጥዬ መናገር ባልችልም ካሉት ሁሉ ተቃዋሚዎች በብዙ ርቀት ሰማያዊ እንግዲህ በኦፖዚሽን ውስጥ ከኢህአዴግ ቀጥሎ አንደኛ ሆኖ ወጥቷል። ይሄ ይሄ ሁሉ ነገር እንግዲህ ለወደፊቱ ትግል ብዙ የተማርነውም ነገር አለ። ብዙም ተስፋ ያገኘነውም ነገር አለ። በኢህአዴግ መረበሽና መደናገጥም ደግሞ ሀገራችን ወዳልተጠበቀ ሁኔታ እንዳትሄድ ተደራራቢ ኃላፊነት እንዳለብንም ተገንዝበናል። እነዚህ እነዚህን ነገሮች ሁሉ ደምረን እንግዲህ የወደፊቱን ትግል በጥንቃ ለመምራት ተዘጋጅተናል። ኢትዮጵያ ውስጥ ወደፊት የስርዓት ለውጥ በዲሞክራሲያዊ መንገድ የማምጣት ተስፋው ከፍ ያለ ነው ማለት ይቻላል። በእርሶስ አተያይ ከእንግዲህ በኋላ ኢህአዴግ ለምን ያህል ጊዜ ስልጣን ላይ ሊቆየ ይችላል? የሚል እምነት ነው ያለው በእነሱ ወገን እርግጥ በፊት አምሳ ዓመት ነበር። አሁን ግን ከሰላሳ እስከ አርባ ዓመትም ልንቆይ እንችላለን። ያንን ያህል መቆየት አለብን። የአገሪቷን ችግሮች ለመቅረፍና የመካከለኛ ገቢ ያለው ህብረተሰብ ለመገንባት ተልኳችን ያ ስለሆነ ድህነትን መቅረፍ የሚል አተያ ያላቸው እስከ ሰላሳ እስከ አርባ ዓመት ሊቆዩ ይችላሉ የሚል እምነት አለ። እነሱ አገዛዝ ሁልጊዜ ምኞቱና ፍላጎቱ እንደዛ ነው። ምናልባትም ከስልጣን መውረድ ሁልጊዜ የሚታሰብ ነገር አይመስላቸውም። ይሄ በተፈጥሮ አምባገነን የራሳቸውን እምነት እንደ እውነት የመቁጠር ዝንባሌ ስላላቸው ስለሆነ ይሄ ህመም የሁሉም አምባገነኖች እና ባለሙያ ሁሉ ስለሚጋሩት ብዙ አይደንቀኝም። ከዛ ከነሱ ሰርክሎቶ ማሰብ አይችሉም። እንደኔ እና አንዳንተ መሬት እንዳለን ሰዎች ነባራዊ ሁኔታው የሚቀይረው መሆኑን እንኳን ሌላ የሚሞቱ እንኳን አይመስላቸውም። ይሄ ክፉ መም ነው፣ ምንም ማድረግ አይቻልም። ግን ተግባሩን ስናየው ከጊዜ ወደ ጊዜ ሊያደግ ትንሽ ችግር እንኳን መፍታት እያቃተው ትንሹ ችግር ሌላ ችግር፣ ትልቅ ችግር እየፈጠረበት እየሄደ ያለ ድርጅት እንጂ አስቀድሞ አስቦ ተጠንቅቆ በየደረጃው በአምባገነንም ሆኖ ማለት ነው። እኔ አምባገነንም ሁኖ ብዙ መንግስት የህዝቦችን ፈቃድ ሳይ በራሱ ፈቃድ ብቻ ብዙ ስራዎችን የሚያከናውን መንግስት ታውቃለህ ዓለም ላይ በኢህአዴግ በኩል ግን አሁን ሁኔታ ከጊዜ ወደ ጊዜ በፍጥነት በፍጥነት የመዳከምና በህዝብ ይሁንታን ማጣት በራሳቸውም ውስጥ የመረበሻ አይነት አዝማሚያ ነ ያለው ና አንደኛ ነገር ስርአትን በተፈጥሮ በተፈጥሮ የተፈጥሮ ህዝብ አንድ ሰው ይወለዳል፣ ያድጋል፣ ይሞታል። ስልጣኔም በአንድ ወቅት ነበረ የተባለው ነገር ያረጅና በሌላ ስልጣኔ ይተካል። ስርዓትና አገዛዝም እንደዚሁ ይመጣል፣ ይቆያል፣ ደረጃውን ጠብቆ ይሄድ፣ ያረጅና ከርቡ ይዘቀዘቃል። ግን በመለም ታምር የማይቀር የተፈጥሮ ህግ ነው እና የኢህአዴግ እርጅናም አሁን በተከላካይነት ስልጣን ላይ በቆዩበት ጊዜ ሁሉ ያበላሹት ነገርና በዛ ስጋት ውስጥ ስለሚኖሩ እንጂ ወደፊት አዳዲስ ሀሳብ እያመጡ ሲራመዱ አላየንም። አሁን ደጋግሜ እንደነገርኩ አንድ ቀላል ችግር እንኳን መፍታት የማይችሉበት ደረጃ ላይ ደርሰዋል። መሪው ማን እንደሆነም የማይታወቅበት ነው። አንዳንዴም ድንጋጤና ጥላቻ ብቻ ወደማያስፈልጋቸው እየመራቸው ያሉ ይመስለኛል። እኔ በእውነት ስጋቴና ጭንቀቴ እንደውም እነሱ ለመልቀቅ ባልተዘጋጁበት የተፈጥሮ ሕግና አቅመቢስነታቸው ድርጅታቸው እየተዳከመ በሚሄዱ የሚመጣው ለውጥ ሀገሪቷንም የሚጎዳ ራሱንም ኢህአዴግ ደከምኩበትን ያለውን ነገር ሁሉ ወደ ዜሮ የሚያስገባ እንዳይሆን እንደው ልቦና ቢሰጣቸው ነው የምለው እንጂ የለውጡ ነገር ሀያ ሰላሳ አመት አይደለም ሁለትና ሶስት አመት በጤና ከሄዱ እኔ እውነት ይሄ የኢትዮጵያ ፖለቲካ ፕሪዲክት አይደረግም ባይነኝ ነኝ። እና ለዛም እሰጋላቸዋለሁ ለሁለት ለሶስት አመቱ እውነቱን ለመናገር እንደው ተስፋና ፍላጎት ተጭኖት ነው ፖለቲከኛ ስለሆነ ውጤት ጓጉቶ እንዳትለብዩ ነው እንጂ በምንም ታምር ያን የሚያሳይ የህዝቡ ነባራዊ ሁኔታም ሆነ የኢህአዴግ የድርጅት ባህሪ አሁን ባለበት ቁመና ያን ለማድረግ የሚያስችለው አይደለም። ኢንጂነር ይልቃል ጌትነት፣ የሰማያዊ ፓርቲ ሊቀመንበር ስለ ቃለ ምልልሱ እናመሰግናለን። Jadi kemudian memula kali model SBS SBS SBS SBS SBS SBS Radio.